የጀርመን ቅኝ ገዢ ጦር አገዛዙን አንቀበልም ባሉ የናሚቢያ ተወላጆች በተለይ በሄሬሮና ናማ ናማጎሳ ተወላጆች ላይ ከ1904 ጀምሮም አራት ዓመት በዘለቀ ጭፍጨፋው ከ70 ሺ በላይ የሄሬሮ ተወላጆችን ፈጅቷል። ከግማሽ የሚበልጥ የናማ ጎሳ አባላትን ደግሞም አጥፍቷል። ጸረ ቅኝ ገዢ አርበኞች፣ በተለይም የናሚቢያ ሕዝብ ዘግናኙን ግፍ በየጊዜው ቢያወሱ ቢያነሱም የጀርመን መንግስት እስካለፈው ዓመት ድረስ ስለ ጅምላ ጭፍጨፋው በግልጽ ያለው ነገር አልነበረም። ለጭፍጨፋው ይፋዊ ይቅርታ መጠየቅማ አሁንም የሚታሰብ አይመስልም። በጀርመን የናሚቢያ አምባሳደር አንድሪያስ ጎይቤድ ግን ሂደቱም ጥሩ ነው ይላሉ ወደፊት በተጓዘን ቁጥር ለናሚቢያ ጥሩ አቅጣጫ እንደሚሆን ተስፋ አለን። ፕሬዚደንቱ ወይም መራሄ መንግስቱ ይቅርታ ከጠየቀ እሱ ወይም እሷም የጀርመንን ህዝብ እንደሚወክሉ ጥርጥር አይኖረውም። ጀርመን 112 ዓመታት ያስቆጠረው ግፍ መፈጸሙን ካመነች፣ ጉዳዩን በጀርመን በኩል የሚከታተሉት ልዩ መልክተኛ ሩፕሬሽት ፖሌንስ እንደሚሉት ናሚቢያዎች ረጅም ጊዜ የጠበቅነው ደረሰ ብለው ይደሰታሉ። ለሄሬሮ ተወካዮች ግን ይህ በቂ አይደለም። የሄሬሮ ጎሳ መሪ ቬኩሮኮሮ ለውዝግቡ ሁነኛ እልባት ለማግኘት የሶስትዮሽ ድርድርና ስምምነት ማድረግ አለባቸው ብለው ነበረ። በቅርቡ የጀርመን ምክር ቤት እንዲነጋገርበት ረቂቁን ካቀረቡት ዋናው የግራ ፖለቲከኛም ኒማ ሞሳቫት ተመሳሳይ እምነት ነው ያላቸው። በተለይ የሲቪል ማህበረሰብ አባላት በድርድር ስምምነቱ ሂደት መሳተፍ አለባቸው ባይ ናቸው። ወሳኙ ጥያቄ ሁለቱ መንግስታት በሚያደርጉት ስምምነት የሄሬሮና የናማ ተወካዮች እንዴት ይሳተፋሉ ነው። ያለ እነሱ እንደማይሆን አስታውቀዋል። እነሱ ያልተሳተፉበትን ውል እንደማይቀበሉትም ግልጽ አድርገዋል። ውሉ አሳማኝ መሆንም አለበት። የተበዳዮች ወገኖች በድርድሩም ሆነ በስምምነቱ በሆነ ደረጃ መሳተፍ አለባቸው። ሁለቱም መንግስታት ግን የጎሳዎች ተወካዮች በድርድር ስምምነቱ ሂደት መካፈላቸውን አይፈቅዱትም። ድርድር ስምምነቱም የመንግስት ለመንግስት ይፋዊና ሕጋዊ መሆን አለበት ባይናቸው። ናቸው የናሚቢያው አምባሳደርማ ይጠይቃሉ፣ የስንቱን ጎሳ ተጠሪ እናሳተፋለን እያሉ ድርድር የሚደረገው በሁለቱ የተመረጡ መንግስታት ተወካዮች መካከል እንጂ ከሁሉም ማህበረሰብ ጋር አይደለም። ናሚቢያ ውስጥ መንግስት እውቅና የሰጣቸው ብዙ ባህላዊ ባለሥልጣናት አሉ። ሁሉንም እናሳተፍ ከተባለ አንድ ብሔራዊ ምክር ቤት ይኖረናል ማለት ነው። ከብሔራዊ ምክር ቤት ጋር መደራደር ማለት ነው። ይህ ደግሞ የማይሆን ነገር ነው። ለተጨፈጨፉት ወገኖች የሚሰጠው ካሳና የሚሰጥበት መንገድም ሌላ የውዝግብ ምክንያት ነው። የሄሮሮው መሪ ቬኩሩኮሮ ህዝባቸው ጠቀም ያለ ገንዘብ ማግኘት አለበት ባይ ናቸው። እንደራሴ ኒማ ሞሳቫትም ይህን ሐሳብ ይጋራሉ። ሄሮሮዎች የሚኖሩበት አካባቢ እጅግ ከደህዩት የናሚቢያ ግዛቶች አንዱ ነው። የጀርመን ልዩ መልክተኛ ሩፕሬሽት ፖሌንስ ግን በቀጥታ ገንዘብ ይከፈል የሚለውን ሐሳብ አይቀበሉትም። ፖሌንስ ካሳ ከተከፈለም ለአካባቢው ልማት መዋል አለበት ባይ ናቸው። ናሚቢያ ነፃ ከወጣች ከ1982 ጀምሮ ከጀርመን የ800 ሚሊዮን ዩሮ እርዳታ አግኝታለች። ይህ ግን የጀርመን ቅኝ ገዢዎች ላደረሱት ጭፍጨፋ እንደ ካሳ የሚቆጠር አይደለም።